ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኙ በመሆኑ ጉድለቶች እንዳሉበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ዝርዝሩ በአብይ ርስ ይቀርባል። ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን የዛሬ ሐሙስ ሚያዝያ 19 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሀየንን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ኬንያና ኢትዮጵያ አልሸባብ የሚያካሂደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ሲቪሎች ላይ እላፊ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረድኤት አገልግሎት ሰራተኞች በዘገባቸው ተናግረዋል። በአሜሪካ ድምጽ ሬዲዮ ባለው የሶማሊኛ አገልግሎት እጅ የገባው ዘገባ ኬንያ ከአቻምና አንስታ በሶማሌ ጌዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር የድብደባ የአየር ድብደባ ማካሄዷን ይገልጻል። የኬንያ የዱር ሰራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ በማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው። የኢትዮጵያ እግረኛ ወታደሮች ደግሞ በሶማሊያና በኢትዮጵያ ድንበር ባለቤትነቱ ባልተረጋገጠ አካባቢ የሰፈሩትን አርብቶ አደሮች ወደ አካባቢያቸው እንዲመለሱ ይገፏቸዋል ይላል ዘገባው። ልዩ ፖሊስ የተባለው ኃይል ደግሞ በሴቶች ላይ የወሲብ ጥቃት ይፈጽማል ሲልም ዘገባው ያክላል። የኬንያ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ጆዜፍ ሀውት ኬንያ ኢላማ የምታደርገው አልሸባብን ብቻ ነው ሲሉ ክሱን አስተባብለዋል። በክልሉ ካሉት የኢትዮጵያ መሪዎች ምላሽ ለማግኘት የተደረገው ጥረት አልተሳካም። ይሁንና የክልሉ ፕሬዚዳንት አብዲ መሐመድ ዑመር ልዩ ፖሊስ ይፈጽማል የተባለው በደል ሁሉ ከሀቅ የራቀ ነው በማለት ከዚህ ቀደም አስተባብለው ነበር። እዚህ በዋሽንግተን ዲሲ አካባቢ በተለይም በሬገንና በዳላስ አውሮፕላን ማረፊያዎች በሚገኙ የተለያዩ ክፍሎች የሚሰሩ የጉልበት ሰራተኞች ከዓመት በላይ የጀመሩትን የመብት ጥያቄ ዛሬም ሰላማዊ ሰልፍ በማድረግ ቀጥለውበታል። ባልተሟላ መልኩ ቢሆንም ግን የተወሰነ የደሞዝ ጥያቄዎቻችን መልስ አግኝቷል ሲሉ የሰራተኞቹ ተወካይ አቶ ሀብታሙ ለቪኦኤ በሰጡት ቃል ገልጸዋል። አዲሱ አበበ ሰልፉ ወደ ተካሄደበት ስፍራ ደውሎ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል። ማሸነፍ! ማሸነፍ! ማሸነፍ! የዛሬው የዛሬው ሰላማዊ ሰልፍ በሁለቱ ማለትም በብሔራዊ የሬገንና በዳላሱ ዓለም አቀፍ አውሮፕላን ጣቢያዎች የተካሄደ ሲሆን ሰልፉ ማለት ነው፣ ቀደም ሲል ማይክ ያልተከፈተም ነበር። ያደመጣችሁት መፈክርም ከሬገኑ የተካሄደው ሰልፍ ላይ የተወሰደ ነው። ከሰባ በላይ የኢትዮጵያውያን የሚገኙባቸው እነዚህ ሰራተኞች ጥያቄዎቻቸው በሙሉ እንዳልተመለሱ ይናገራሉ። የረዥም ጊዜ ጥያቄያቸውና ትግላቸው ግን ለአንዳንዶቹ መልስ እንዳላስገኝም አይክዱም። ሰራተኞቹ ተወካይና አስተባባሪ አቶ መልካሙ ፀጋዬ ምን አይነቱ ጥያቄ መልስ እንዳገኘ ይገልጻሉ። ለሁለት አመት እንድታገል የቆየነውን ከዚህ በፊት እናንተ እንደዘገባችሁትን ትግል በማክበርና በመቀበል ዝቅተኛው ክፍያ ከሁለት ሺህ አስራ ስምንት ጃንዋሪ ጀምሮ አስራ አንድ ብር ከአምሳ አምስት እንዲሆን ወስኗል። ይህ እንግዲህ ቀድሞ በሰዓት አምስት ዶላር አምስት ከአምሳ ወይም ሰባት ቢበዛ ስምንት የነበረው አነስተኛ ክፍያ ነው ከመጪው ጥር ጀምሮ አነስተኛ ክፍያው በሰዓት 11.55፣ የተደረገላቸው የመብት መከበር፣ የዓመት ፈቃድ በአግባቡ መሰጠት፣ ሻንጣና የመሳሰለ ከባድ ሸክም ማጓጓዝ ወዘተረፈ፣ እነዚህ ሁሉ ከአየር መንገዶቹ ወስዶ የሚያሰራው ሀንትሌ የተሰኘው ድርጅት ማሟላት እንዳለበት ነው ሰራተኞቹ የሚጠይቁት። ሁሉም እስከሚሟሉልን በሰላማዊ ሰልፍ የምናቀርበው ሰላማዊ ጥያቄያችን ይቀጥላል ይላሉ። የዛሬውን ሰልፍ ዝርዝር የተመለከተ ሰፋ ያለ ዘገባ አለን፣ በሌላ ጊዜ እናቀርባለን። በመጪው ሳምንት ሮብ የሚውለውን የዓለም የፕረስ ነጻነት ዕለትን ለማክበር ሰዎች ከዓለም ዙሪያ ወደ ጃካርታ ኢንዶኔዥያ የሚጓዙ ሲሆን በዕለቱ እውቅና እንዲያገኙ ከተመረጡት መካከል አንዱ የሆነው ኤርትራዊ ጋዜጠኛ ግን ለመገኘት አይችልም። ለ16 ዓመታት ያህል በህቡ እስር ቤት እየማቀቀ ነው። ተሸላሚው ዳዊት ይስሐቅ ትውልድ ኤርትራ የስዊድን ዜጋ ነው። ሰቲት በተባለ በአሁኑ ወቅት በታገደ መጽሔት ይሰራ የነበረ ጋዜጠኛና ደራሲ ነው። እንደ አውሮፓ አቆጣጠር በ2001 ዓ.ም የኤርትራ መንግስት ጋዜጦችን በዘጋበትና ጋዜጠኞችን ባሰረበት ወቅት ነበር የታሰረው። ሽልማቱን የምትረከበው ቤትልሔም ይሳቅ የተባለችው ልጁ ስትሆን ለሽልማቱ በመመረጡ ደስ ብሎኛል፣ ይሁንና ሽልማቱን እሱ ራሱ ለመረከብ ባለመቻሉ ሀዘን ይሰማኛል ብላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከቱርክ አምስት መቶ ሺህ ዶላር ከሩሲያ ጥቅሞች ደግሞ በአስር ሺዎች የሚቆጠር ገንዘብ ተቀብለዋል። ገንዘቡን የተቀበሉት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ከሶስት ዓመታት በፊት መሆኑ ነው። ከወታደራዊ ጄኔራልነታቸው ሥልጣናቸው ጡረታ በገቡበት ወቅት ከውጭ መንግሥታት ገንዘብ እንዳይቀበሉ ተነግሯቸው እያለ መሆኑን አዲስ ሰነዶች አሳይተዋል። ህጉ በሚጠይቀው መሠረት ገንዘቡን ለመቀበል የፈቀደላቸው አካል እንዳለ የሚያሳይ ማስረጃ አላገኘንም ሲሉ አንጋፋው ዲሞክራት የምክር ቤት አባል ኤሊጃ ኮሚንግስ ዛሬ ጠቁመዋል። የዩናይትድ ስቴትስ መከላከያ ሚኒስተር ፔንተገን እንደሚለው በምስራቅ አፍጋኒስታን እስላማዊ መንግስት ነኝ በሚለው ቡድን ላይ በተካሄደው ወረራ ሁለት የአሜሪካ ወታደሮች ተገድለው አንድ ቆስሏል። የአሜሪካ ወታደሮች ትላንት ማታ ጥቃት የተከፈተባቸው ከአፍጋን የጸጥታ ኃይሎች ጋር ሆነው ይንቀሳቀሱ በነበረበት ወቅት እንደሆነ የዩናይትድ ስቴትስ ወታደራዊ ኃይል መግለጫ ገልጿል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አፍጋኒስታን ከሚካሄደው ግጭት ጋር በተያያዘ የሞቱት ሴቶች ብዛት በያዝነው ዓመት በ54 ከመቶ እንደጨመረ የልጆች ሞት ደግሞ በ17 ከመቶ ከፍ ማለቱን የተባበሩት መንግሥታት ድርጅት ጠቁሟል። ይህ አሃዝ ይፋ የተደረገው ባለፈው ዓመት ከነበረው ጋር በማወዳደር ነው። ይህን አሃዝ ዛሬ ያወጣው አፍጋኒስታን ያለው የመንግስታቱ ድርጅት የረድኤት ተልዕኮ ሲሆን የሴቶችና የልጆች ሞት እየጨመረ መሄድ እንዳሳሰበው ገልጿል። በሶሪያ ደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ዛሬ ማለዳ የተሰማው ከፍተኛ ፍንዳታ የእሳት ቃጠሎ አስከትሏል። ምክንያቱ ምን ሊሆን እንደሚችልም ጥያቄ አስነስቷል። ብሪታንያ ሆኖ የሶሪያን ግጭት ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ፍንዳታው የደረሰው አይሮፕላን ማረፊያው ላይ አይደለም፣ ግን የ25 ኪሎ ሜትር ርቀት ባላት ደማስቆ ከፍ በከፍተኛ ድም ተሰምቷል። አል ማናር በተባለው የህዝብ አላ ደጋፊ ቴሌቪዥን ጣቢያ ፍንዳታውን ያስከተለው የእስራኤል የአየር ድብደባ ነው ሲል ዘግቧል። የሶሪያ መንግስት ሚዲያም የእስራኤል ሚሳይሎች አካባቢውን መጥተዋል ይላል። የእስራኤል የስለላ ጉዳይ ሚኒስትር የእስራኤል ካተስ በበኩላቸው የእስራኤል እርምጃ መሆኑን ባይናገሩም በተግባር ላይ ከምናውለው ፖሊሲያችን ጋር ይሄዳል ብለዋል። የዩናይትድ ስቴትስ አስተዳደር ትላንት ለህግ መምሪያና መወሰኛው ምክር ቤት አባላት ሰፊና በሚስጥር የተያዘ ገለጻ አድርጎላቸዋል። በገለጻው የተሳተፉት ሰዎች ስለ ፕሬዚደንቱ የብሔራዊ ጸጥታ ቡድን ጥያቄ ለመጠየቅ ችለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን መንግሥት የሚደቅነውን አደጋ ማስወገድ ስለሚቻልባቸው ሰፊ አማራጮችም ለማወቅ ችለዋል ተብሏል። አንድ መቶ የሚሆኑ ሴናተሮች ትላንት ከሰዓት በኋላ የተሰበሰቡት ከዋይት ሀውስ ቤተ መንግሥት ጋር በተያያዘው የፕሬዚደንቱ ጽህፈት ቤት ውስጥ ነው። ገለጻውን የመሩት የመከላከያ ሚኒስትር ጂም ማቲስ፣ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የብሔራዊ ስለላ ስራ አስኪያጅ ዳን ኮትስና የጣምራ ኤታማዦር ሹሞች ሊቀመንበር ጀነራል ጆዜፍ ዳንፈርድ ናቸው። ፕሬዚደንት ትራምፕም ለአጭር ጊዜ ተሳትፈዋል። በጣም ወሳኝ ጉዳይ ነው ብለውታል። ፕሬዚደንቱ በመጨረሻም ዋሽንግተንና ፒዮንግያንግ በኮሪያ ባህረ ገብ መሬት ላይ በተደቀነው የኒኩሌር አደጋ ምክንያት ወደ ግጭት እየተቃረቡ ናቸው። ሰሜን ኮሪያ ባለፈው አመት ጥር ወር ላይ ለአራተኛ ጊዜ የኒኩሌር መሳሪያ ፍተሻ ካካሄደች ወዲህ ዋሽንግተንም ሆነች ፒዮንግያንግ ወደ መለሳለስ የማምራት ገጽታ አላሳዩም። ዩናይትድ ስቴትስ በቀድሞው የባራክ ኦባማ አስተዳደር ወቅት በሰሜን ኮሪያ መንግስት ላይ ማዕቀብ እንዲጠናከር ዓለም አቀፍ ድጋፍን አስተባብራለች። ፒዮንግያንግ በበኩሏ የኒውክሌርና የተምዘግዛጊ ሚሳይሎች ፍተሻውን አባብሳለች። ሰሜን ኮሪያ በያዝነው ወር በመዲናዋ ባካሄደችው ትልቅ ወታደራዊ ሰልፍ አዲስ አይነት የቦሊስቲክ ሚሳይል ቴክኖሎጂን የሚመስሉ የጦር መሳሪያዎችን ለትርኢት አቅርባለች። ሚሳይሎቹ አህጉር አቋራጭ ዩናይትድ ስቴትስ የሚደርሱ ኒውክሌር ተሸካሚ እንዲሆኑ ለማድረግ ነው የምትጥረው። ፕሬዚደንት ዶናልድ ትራምፕ በበኩላቸው ሰሜን ኮሪያ ዩናይትድ ስቴትስን የመምታት ብቃት ያለው አህጉር አቋራጭ ተምዘግዛጊ ሚሳይል የመስራት ሙከራዋን ለማጨናገፍ ወታደራዊ እርምጃ ሊወስዱባት እንደሚችል በመግለጽ ጫና ማድረጉን ቀጥለውበታል። አድማጮች የምሽቱ ፕሮግራማችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ደግሞ አንዱን ለቅምሻ በሕይወት እያለን ይሄ ትውልድ እንደሚወደው ይሄ ትውልድ የእሱን ስራዎች ማንበብ እንደሚፈልግ ይሄ ትውልድ በእሱ አማካኝነት ጨንቻን እንዳወቀ ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ የማሳደር አቅሙ ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያ ጽሁፍ የተጻፈው። ጸሐፊ ነኝ ሲለኝ የጻፈበትን ዘመን ጠይቄ ወደኋላ ሂጄ አስራ ዘጠኝ ሀምሳ ስምንት አካባቢ በአኑ ዘሪውን አዲስ ዘመንም በሚያዘጋጅ ጊዜ በርካታ አርቲክሎች አነበብኩ፣ እዛ ውስጥ ንባቡን አየሁኝ። ደራሲያኑ እንዳለ ጌታ ከበደና አቶ ዘነበወላ ናቸው ባለፈው ሳምንት ማብቂያ ከዚህ አለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የህግ ባለሙያ አቶ አሰፋ ጫቦን ህይወትና ስራ በተለይም በሥነ ጽሁፋዊ አስተዋጽኦቸው ዙሪያ ከሰጧቸው አስተያየቶች የተወሰኑትን ነው ያደመጣችሁት በሁለተኛው አጋማሽ ባህልና ማህበረሰብ ፕሮግራም ጠብቋቸው አሁን የዕለቱ አብይ ርዕስ የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋል። ምጣኔ ሀብታዊና ማኅበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናግረዋል። ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማብሰሪያ የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳሌኝ ባደረጉት ንግግር ሰነዱ የሰብአዊ መብትና የሀገሪቱ ሕልውና መሠረት መሆኑን በአግባቡ በመገንዘብና ከልብ በመቀበል ነው ብለዋል። መለስካቸው አምሃ ዝርዝር አለው። ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃ ግብር የትግበራ ምዕራፍ ማብሰሪያና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በሳቸው አባባል መንግሥት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም። ሰነዱ የተዘጋጀው የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ሕልውና መሠረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግሥታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ። የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንን እና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም። ቪኦኤ ያነጋግራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኖቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ። ስለ ማህበራዊና ምጣኔ ሀብታዊ መብቶች ስንነጋገር ሕዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዋዕለ ንዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዷ መሪ ሀገር ያደርጋታል። ይች ሀገር የሚሊኒየሙ የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ድሀ አገር በመሆኗ ውጥኖች ላይ ገንዘቧን አፍስሳለች። በዜግነትና በፖለቲካ መብቶች ያለውን ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበረ። ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ፣ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ እራሱ ገና በማደግ ላይ ያለ የሚገኝ ሕፃን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች አገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር። የመጀመሪያው የሰብአዊ መብቶች የድርጊት መርሃ ግብር በሚኒስትሮች ምክር ቤትና በሕዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓ ም በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጊት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁን ዜናዎቹ ወደሚተነተኑበት የመጽሄት ክፍለ ጊዜ ተሸጋግረናል። ወደ ኬንያ እናመራለን። አልሸባብ በድንበሮች ላይ የሚፈጽማቸውን ጥቃቶች ለማቆም በተወሰደ እርምጃ ኬንያና ኢትዮጵያ በሶማሊያ ሲቪሎች ላይ ከመጠን በላይ የኃይል መጠቀማቸው ተዘገበ። ይህን ያስታወቁት ሶማሊያ ውስጥ የሚገኙ ዓለም አቀፍ የረድኤት መስሪያ ቤቶች ናቸው። ሀሩን ማዕሩፍ ያደረሰን ዘገባ አዲሱ አበባ ያቀርበዋል። ይህ በቪኦኤ የሶማልኛ አገልግሎት የተዘገበው ዜና እንዳመለከተው ኬንያ እንደ አውሮፓ አቆጣጠር ከሰኔ 2015 ጀምሮ በሶማሊያዋ ጌዶ ክልል በሚገኙ አርብቶ አደር ማህበረሰብ አባላት ላይ ያነጣጠረ ጥቃት አካሄዳለች። ከዚህም ሌላ የጅምላ እስራትና ግድያ መካሄዱም በዘገባው ተመልክቷል። በሶማሊያና በኢትዮጵያ አዋሳይ ድንበር ላይ በሚገኘው አረንጓዴ ክልል የሰፈሩ አርብቶ አደሮችን ለመግፋት ኢትዮጵያ ድጋፍ ሰጪ ወታደሮችን ማስፈሯንም ዘገባው ጠቅሷል። ዘገባው እንደጠቀሰው ልዩ ፖሊስ የተባሉት ወታደሮች በሴቶች ላይ ከሚፈጽሟቸው የኃይል እርምጃዎች በተጨማሪ ወሲባዊ ጥቃትም አድርሰውባቸዋል። የኬንያ መከላከያ ኃይል ቃል አቀባይ ኮሎኔል ጆሴፍ ኦውቶ ኬንያውያን በአልሻባብ ላይ ብቻ ነው ጥቃት ያካሄዱት በማለት ውንጀላውን ያስተባብላሉ። በክልሉ የተመደቡ የኢትዮጵያ ወታደራዊ ኃይል መሪዎች ግን ለአስተያየት አልተገኙም። ይሁንና የክልሉ ፕሬዝዳንት አብዲ መሐመድ ኦማር በሰጡት ቃል በልዩ ፖሊስ ተወሰደ የተባለውን ጥቃትና ወከባ ያስተባብላሉ። ከክልሉ ነዋሪዎች የተሰሙ አስተያየቶች ግን በዘገባው ከተጠቀሱ ወከባዎችም ሆነ ጥቃቶች ጋር የሚስማሙ እንደሆኑ ለቪኦኤ የተሰጡ ቃሎች ያረጋግጣሉ። መሐመድ ኑር ኦስማን ሊኮሊ መንደር ውስጥ የጌዴዮ ክልል የማኅበረሰብ መሪ ናቸው። የኬንያ የአየር ጥቃቶች በሰዎቻችንና በግጦሽ ከብቶቻችን ላይ ከፍተኛ ጥቃት አድርሰዋል ነው የሚሉት። ሰዎች በድርቅ ከተመቱ አካባቢዎች ዝናም ወደሚገኝበት አካባቢ ሸሽተዋል። ኬንያውያን በተሰበሰቡበት አካባቢ ነው የቦምብ ጥቃቱ የተካሄደው። አንደኛው ጥቃት እርሳቸው በሚኖሩበት አካባቢ ከሰባት ቀናት በፊት እንደደረሰ የገለጡት መሐመድ ኦስማን ሰለባዎቹም ሲቪሎች፣ ከእንስሳት መካከልም ግመሎችና ፍየሎች መሆናቸውን ያመለክታሉ። በኢትዮጵያና በሶማሊያ ድንበር አካባቢ ይኖሩ የነበሩ ሐሰን መሐመድ ሙክታር ለቪኦኤ በሰጡት ቃል ታናሽታቸው ሩቅያ ከ15 ወራት በፊት አንድ ዓመት ከሶስት ወር ማለት ነው። በልዩ ፖሊስ ተጠልፋ ወደ ኢትዮጵያው ባሪ መወሰዷን ይናገራሉ። የቀረበባትም ሰበብ ባሏ በአንድ ወቅት ለአልሻባብ አንድ መቶ ዶላር ረድቷል የሚል ነው። ዘገባው የቀረበው ባለፉት ሁለት ሳምንታት ሲሆን የዚህ ዘገባ ትክክለኛነትም ቪኦኤ ላይ ሶማሊያ ውስጥ ከሚሰሩ በሶስት የሰብአዊ አገልግሎት ጠበብት ተረጋግጧል። ይህን መሰሎቹ ዘገባዎች ብዙውን ጊዜ የሚቀርቡት በሰብአዊ መብት አስጠባቂ ድርጅቶች እንዲሁም ሶማሊያ ውስጥ በሚሰሩና መንግስታዊ ባልሆኑ ግብረሰናይ ተቋማት አማካኝነት ነው። አዲስ የቀረበው ዘገባ እንደሚለው ከሆነ ኢትዮጵያና ኬንያ ድንበሮቻቸውን ለማስጠበቅ ከአሚሶም ወጣ ያሉ ለአመታት ያህል ወታደሮችን ሶማሊያ ውስጥ አከማችተዋል። ይህ እርምጃ ነው እንግዲህ ተጠያቂነት ከማስነሳቱ ሌላ ውዝግብ የፈጠረው የኢትዮጵያ ልዩ ፖሊስ ሽምቅ ተዋጊውን ኦጋዴን ብሔራዊ ነጻነት ግንባር ለማስወገድ በሚል የተቋቋመው እንደ አውሮፓ አቆጣጠር በ2007 ዓ ም መሆኑ ይታወሳል። የሰብአዊ መብት አስከባሪ ቡድኖች ግን እነዚህ ልዩ ፖሊሶች የክልሉን ሲቪሎች ሰብአዊ መብት ይረግጣሉ፣ ወከባማ ያካሂዳሉ በማለት ይከስሳሉ። በኬንያ በኩል የቀረበው ደግሞ ኬንያ ወታደሮቿን በመጠቀም በሲቪሎች ላይ ያደረሰችው የመብት ረገጣ እንደተጠበቀ ሆኖ ከአየርም ጥቃት መፈጸሟን ዘገባው ያመለክታል። የኬንያው መከላከያ ኃይል ቃል አቀባይ ጆሴፍ አውኮ ግን አጥብቀው ይከላከላሉ። ትክክል አይደለም በማለት ምክንያታቸውንም እንዲህ ይናገራሉ። የኬንያ መከላከያ ኃይልና አሚሶም የአየር ድብደባ ሲያካሂዱ ሲቪሎች በአካባቢው እንደሌሉ በጥንቃቄ ያረጋግጣሉ። ኢላማ የምናደርገው የአልሻባብ ነውጠኞችን ብቻ እንጂ አንድም ጊዜ ቢሆን በውሃ አካባቢ ሲቪሎችን፣ ሕንፃዎችን ወይም ሲቪሎች የሚገኙበት ቦታዎችን አጥቅተን አናውቅም። በሶማሊያ ድርቅ እንዳለ ይታወቃል። ስለዚህ አብዛኞቹ ሲቪሎች ውሃ ፍለጋ እንደሚሄዱ እናውቃለን። በጣም ብዙ ከብቶች እንዲሁም ህዝብ አለ በዚያ አካባቢ። ስለዚህ በእንደዚህ አይነት ቦታ ላይ አንተኩስም። የኬንያ የዱር አራዊት አገልግሎት የሶማሌ አርብቶ አደሮች ላይ ጥቃት ፈጽመዋል የሚለውንም ክስ ኦቶ፣ እኝሁ ቃል አቀባይ ማለት ነው፣ አስተባብለዋል። የኬንያ የዱር አራዊት አገልግሎት የአገሪቱን ድንበር ተሻግሮም አያውቅም ሲሉ ይከላከላሉ ሶስት ሶማሊያ ውስጥ የተሰማሩ ግብረሰናይ ድርጅቶች ያጠናቀሩት ሪፖርት በባኩልና ቤይ ክልሎች በአሚሶምና በሶማሌ ኃይሎች ቁጥጥር ጦር ስር የሚገኙ ከተሞችን ከአልሻባብ መዝጋቱንም ወይም መውሰዱንም ይገልጣል። የመንገዶቹ መዘጋት በድርቅ ለተጠቃው ህዝብ የእርዳታ ያህል ወይም እህል እንዳይደርስ እና እንዳይተላለፍ እንቅፋት መሆኑ ተገልጧል። ወደ ቀጣዩ የመጽሔት ርዕስ እናልፋለን። በዓለም ዙሪያ በፕሬስ ነጻነት ላይ እንዳለፈው የአውሮፓውያኑ 2016 ዓ ም ከፍተኛ አደጋ የተደቀነበት ዓመት ኖሮ አያውቅም ሲል ድንበር የለሽ የጋዜጠኞች የተባለው የፕሬስ ነጻነት ተሟጋጅ ድርጅት አስገንዝቧል። ከዋሽንግተን የቪኦኤው ቢል ጌሎ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። የፕሬስ ነጻነትን በመጣስ ቁጥር አንድ በሆነችው በሰሜን ኮሪያ የውጭ ሀገር ራዲዮ ጣቢያ ማዳመጥ በፖለቲካ እስረኞች ወህኒ ቤት ሊያሳስር ይችላል። ጨካኙ አምባገነን ባሻር አልአሳድ ከጂሃዳውያንና ከሌሎችም አማጽያን ጋር የሚዋጉባት ሶሪያ ደግሞ በተገደሉ ጋዜጠኞች ብዛት አንደኝነቱን ይዛለች። የድንበር የለሽ ጋዜጠኞች ቡድን ባልደረባ ደልፊን ሃይልጋንድ The World Press Freedom Map is getting darker and darker. የዓለም የፕሬስ ነጻነት ካርታ ከጊዜ ወደ ጊዜ እየጨለመ ሄዷል። በአጠቃላይ ድንበር የለሽ ጋዜጠኞች ቡድን ከገመገማቸው ሀገሮች ውስጥ በሁለት ሶስተኛው ባለፈው 2016 የጋዜጠኞች ነጻነት አቆልቁሏል። መንግስትን የሚነቅፉ በብዛት በሚታሰሩባትና የተቃዋሚዎች ድምፅ በሚታፈንባት በባህሬን ይህ አካሄድ ከሁሉም በላይ ግልጽ ብሎ መታየቱን ድንበር የለሽ ጋዜጠኞች በሪፖርቱ ገልጿል። ባህሬንና በአምባገነኑ መሪ በአብደልፋታህ ኤልሲሲ የምትመራው ግብጽ በድንበር የለሽ ጋዜጠኞች ቡድን ግምገማ ሁለቱም ዝቅተኛው ደረጃ ላይ አርፈዋል። ዩናይትድ ስቴትስም ብትሆን ሁለት ነጥብ ዝቅ ብላለች። ለዚህም አንዱ ምክንያት ፕሬዝደንቷ ዶናልድ ትራምፕ ያለማቋረጥ በሚዲያው ላይ የሚያወርዱት ጥቃት ነው። ይህ ደግሞ ሌሎች መንግስታት ጋዜጠኞችን እንዲያዋክቡ የልብ ልብ ሰጥቷል ብሏል ድንበር የለሽ ጋዜጠኞች ቡድን እንደገና ደልፊን ሄግላንድ። ይህ የጥላቻ ንግግር ዲሞክራሲያዊ ሀገሮችን ጨምሮ በዓለም በጠቅላላ ማለት ይቻላል በሚዲያ ላይ ያለ ገደብ ለሚደርሰው ጥቃት አስተዋጽኦ አድርጓል። በየዓመቱ የሚወጣው የፕሬስ ነጻነት ሰንጠረዥ የመገናኛ ብዙሃን ነጻነትና በጋዜጠኞች ላይ የሚፈጸሙ ጥቃቶችን በመከታተል የሀገሮችን ይዞታ በደረጃ ይመድባል። በዚህ መልክ የሚጠናቀሩት ሪፖርቶች ያላቸውን ፋይዳ የሚጠራጠር ካለ ጋዜጠኛ ኤሮል አንድሮኞን መጠየቅ ነው። ኤሮል ቱርክ ውስጥ አፍቃሪ ኩርዶች የሆነ ጋዜጣ በመደገፉ የተወነጀለ ነው። በምን ወንጀል እንደተከሰስኩ ሳያሳውቁኝ አስር ቀን አስቀምጠውኛል። ታዲያ በዚያ ሰዓት የዓለም አቀፍና የአገር ውስጥ ሲቪል ማኅበረሰብ ተጽዕኖ ወሳኝና ውጤታማ እንደነበረ መናገር እፈልጋለሁ። በፕሬስ ነጻነት ሰንጠረዡ ከ180 ሀገሮች 150ኛ ደረጃ ላይ በተቀመጠችው በኢትዮጵያ ጸረ ሽብር ህጉ መገናኛ ብዙኃንን ለማፈን ስራ ላይ እንደሚውል ሪፖርቱ ገልጿል። እንደ ኤሮፓውያን አቆጣጠር በ2009 ዓመተ ምህረት ኢትዮጵያ ጸረ ሽብር ህጓን ስራ ላይ ካዋለች ወዲህ መንግስት ህጎቹን በተቀነባበረ መንገድ ጋዜጠኞችን በአሸባሪነት ለመክሰስ እየተጠቀመበት ነው ብሏል። የዓለም የፕሬስ ነጻነት ሪፖርቱ የሽብር ወንጀል ክሶች የተራዘመ ጊዜ እስራት የሚያስፈርዱ ከመሆናቸውም በተጨማሪ ጋዜጠኞችን ለረጅም ጊዜ ያለ ፍርድ ሂደት አስሮ ማቆየትም ይፈቅዳሉ። ከሁለት ዓመታት በፊት የስድስት ጋዜጦች ህትመት ከታገደና ሰላሳ የሚሆኑ ጋዜጠኞች ከተሰደዱበት ጊዜ ወዲህ በሀገሪቱ ይህ ነው የሚባል መሻሻል እንዳልታየ ያወሳው ሪፖርቱ እንዲያውም በሀገሪቱ ስራ ላይ የዋለው የአስቸኳይ ጊዜ አዋጁ ህዝቡ የተወሰኑ የሚዲያ አውታሮችን እንዳይከታተል ይከለክላል ብሏል። ኢንተርኔትና የማህበራዊ መገናኛዎች በተደጋጋሚ መቋረጣቸውንም አክሎ ገልጿል። የአካልና የቃላት ዛቻ ማስፈራሪያዎች፣ በዘፈቀደ ከሶ ማስፈረድን የመሳሰሉት እርምጃዎች በሙሉ ሚዲያውን ለማፈን ስራ ላይ ውለዋል ሲል ዘርዝሯል። ኤርትራን ከ180ው ሀገሮች 179ኛ ላይ ያስቀመጣት የድንበር አልባ ጋዜጠኞች ቡድን አመታዊ ሪፖርት ላለፉት 26 አመታት በአምባገነን አስተዳደር ስር ባለችው ሀገር ዜናና መረጃን በነጻነት ማሰራጨት ፈጽሞ የማይቻል መሆኑን አውስቷል። አያይዞም በአሁኑ ጊዜ ኤርትራ ውስጥ ቢያንስ 11 ጋዜጠኞች ክስ ሳይመሰረትባቸው ወይም ፍርድ ቤት ሳይቀርቡ ታስረው እንደሚገኙ ገልጿል። አስከትሎም ኤርትራ ውስጥ እንደ ማንኛውም ጉዳይ ሚዲያውም ሙሉ በሙሉ የተባበሩት መንግስታት ድርጅቱ ሪፖርት በሰብእና ላይ በተፈጸመ ወንጀል ተጠያቂ ባላቸው የፕሬስ ነጻነት ጠላት ሲል በገለጻቸው በፕሬዝደንት ኢሳያስ አፈወርቂ ቁጥጥር ስር ነው ብለዋል። አያይዞም ከሶስት አመታት በፊት እዚህ ሀገር ዲሞክራሲ ይሰፍናል ብለው የሚያስቡ ካሉ የሚያስቡት ስለ ሌላ ዓለም ሊሆን ይችላል ብለው የተናገሩት ፕሬዚደንቱ ለፕሬስ ነጻነት መዳፋቸውን የማላላት እቅድ የላቸውም ብሏል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ታም መለኖስኪ የፕሬስ ነጻነትን ለማስከበር ግፊቱ መቀጠል እንዳለበት ያስገነዝባሉ። ማንም ቢሆን የስሙና የዝናው ነገር ያሳስበዋል። አምባገነኖች ደግሞ በራሳቸው ስለማይተማመኑ ከዴሞክራቶች ይበልጥ የስማቸው ነገር ያሳስባቸዋል። ምክንያቱም በዲሞክራሲያዊ መንገድ የተመረጡ መሪዎች የሚሰጉበት ምንም ምክንያት ስለሌላቸው ነው። ዳሩ ግን ይህ የአሁኑ የድንበር የለሽ ጋዜጠኞች ቡድን የፕሬስ ነጻነት ሪፖርት ምልክት ከሆነ አንዳንዶቹ ዲሞክራሲያዊ ሀገሮችን ቢሆኑ የኋሊት መንሸራተታቸውን ቀጥለዋል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202 205 ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14። ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ በሰኞ ዕለት የዜና ዘገባችሁ ላይ ስለ ትግራይ የግብርናና የድርቅ መከላከያ ስታነሱ ሰማሁ። ከዛሬ ስምንት ወር በፊት አንድ ዜና ሰርታችሁ ነበር። ይኸውም በትግራይ አሳ የመብላት ባህል የለንም እንጂ እስከ ሰባ ግድቦች በላይ አሉን ብለው ባለስልጣን ሲናገሩ ነበሩ። እንዴት ሰባ ግድብ ያለው አንዲት ግዛት ጥልቅ ሊገባባት ይችላል? ምክንያቱም ግድቦችን በተለያየ መልኩ ይጠቀማሉና መንግስት ያላት ክልል ናታ። መንግስት የሌላቸው ክልሎች የኦሮሞው፣ የአማራው፣ የኦጋዴኑ ወዘተ ይራቡና ይሰቃዩ እንጂ እና አሁን እንደ አዲስ ነገር ትግራይ ውስጥ ድርቅ አልገባም ብላችሁ ስትሉና ምን አዲስ ነገር አለ? ለህዝባቸው የቆመ አስተዳደር አለ እና ሌላዎቹ አሻንጉሊት በመሆናቸው እንዴት አድርገው ድርቁን ሊከላከሉ ይችላሉ? ከስንክሳሪ ዞን አደናህ ነኝ። አመሰግናለሁ። ሄሎ ቤ እንደሞላችሁ አንድ እህታችን የሚገርም ነገር የአድዋ በዓል የት ነው የተፈጸመው በሰሜን በአድዋ አይደለም? እንዲህ አዲስ አበባ ለምን አይደረግም? ያን ታሪክ የሁሉ ኢትዮጵያው ነው አለች። ርግጥ የሁሉ ኢትዮጵያው ነው ግን ለምን ቤት ነው የተጨረሰው? ይህን ማወቅ አለብሽ የኔ ያለም እንደዚህ የሚባል ነገር ይሄ ወደ ዘርነት ወደ ሌላ ነገር እየወሰድኪ ነው። ጡር አደለም እንደዚህ አባባል በታው ዱሉ በተደረገበት ነው የሚደረገው እንጂ ለምን አዲስ አበባ አይደረግም? ደሞ ወያኔ ቢያዎች ደግሞ እንደዚህ አታስተናግዱ እንደዚህ አይነት ሰዎች ዚያረስጥልኝ ህይወት ሮል ማጫች ነኝ አሉ የአሜሪካ ድምጽ ሬዲዮ በአማርኛ ክፍል ስለ አድዋ ስለተሰራው ዩኒቨርሲቲ ትግራዩ አስተዳዳሪ የተዛባውን ታሪክ እናስተካክላለን ይላል። ምንድነ የተዛባው? አለም ያመለበት አለም የተቀበለበት የአለም ጥቁር ህዝብ እንደ ታሪኩ አርገ የወሰደበትን አዲስ ታሪክ ታሪክ ለመስራት ነው። ሲሰሩ ደግሞ ምልልክ እና አማራን ከዚህ ታሪክ ውጭ ለመውጣት ሚያይነው ታንኪ ያመሰግናለሁ። አድማጮች ለተሳተፏችሁ ሁላችሁን እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ ቀዳሚው ምሽት ቅንብር እናልፋለን። አምስት አገራዊ የተቃዋሚ ፖለቲካ ፓርቲዎች ከገዢው ኢህአዴግ ጋር በሚደረግ ድርድር የጋራ አጀንዳ ይዞ ለመቅረብ ተስማምተዋል። ይህንኑ የሚያስተባብር ኮሚቴም አቋቁመዋል። የጸረ ሽብር ሕጉ መቀየርና በተቃውሞ እንቅስቃሴዎች የተነሱ የህዝብ ጥያቄዎች መመለስ ከአጀንዳዎቹ መካከል ሊሆኑ እንደሚገባም መሪዎቹ እየጠቆሙ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። የድርድሩን የአሰራር ደንብ በተመለከተ የጋራ ሰነድ ካቀረቡት ስድስት ፓርቲዎች አምስቱ ናቸው የጋራ አጀንዳ ለማዘጋጀት ከስምምነት ላይ የደረሱት። እናም መያድ፣ ኢዴፓ፣ ኢራፓ፣ መኢዴፓና መይባፓ የተሰኙት ፓርቲዎች ባደረጉት ስብሰባ የጋራ አጀንዳ የሚያዘጋጅ ኮሚቴ አቋቁመዋል። ኮሚቴውን በጋራ ከሚመሩት ሁለት ሰዎች አንዱ የኢዴፓ የፋይናንስ ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ እንዳሉት አምስቱ ፓርቲዎች ለድርድር የሚያቀርቧቸው የአጀንዳ ነጥቦች ምን እንደሚሆኑ ከወዲሁ መናገር አይቻልም። አንዳንዶቹ አጀንዳዎች ምን ሊሆኑ እንደሚችሉ ግን ከፓርቲያቸው ፍላጎት በመነሳት ግምታቸውን አካፍለዋል። እንግዲህ አሁን የድርድር ዋና አስፈላጊነቱ ሲነሳ ከመሰረቱ የመድበላዊ ፓርቲ የፖለቲካ ስርዓቱን ለማጠናከር የፖለቲካ ምህዳሩን አሁን ካለበት ሰፋ አድርጎ ለመንቀሳቀስ ነው። በዛ መልኩ ሊጠቅሙ የሚችሉ እስከዛሬ በፖለቲካ ምህዳር ውስጥ ሊያሰሩ የማይችሉ እንቅፋት የነበሩ ሕጎች በድርድሩ አጀንዳነት ይቀርባሉ ብለን እናምናለን። ለምሳሌ ያህል ምርጫ ሕግን በተመለከተ የፓርቲዎች የምዝገባ አዋጅ፣ የጸረ ሽብርተኝነት ሕግ የመሳሰሉት እነዚህ እነዚህ ወሳኝ ናቸው ብለን እናስባለን። ግን በአጠቃላይ በእኛ እምነትም መጀመሪያ የሀገሪቷ ያለችበት አጠቃላይ ሂደት የሚገመገምበት አንድ መድረክ መፈጠር አለበት ብለን እናስባለን። እስከዛሬ የነበሩትን ግጭቶች ባለፈውት ሁለት ዓመታት የነበሩትን የሚዳስስ እንዴት መጡ፣ እንዴት ተፈጠሩ፣ ለዚህ ዘላቂ መፍትሄ ምንድን ነው የሚለውም አብሮ አስቀድሞ በአጀንዳ እንተይዞ እንደ ውይይትም ሊሆን ይችላል። በድርድርም ወደፊት እንዳይደገሙ መደረግ አለበትም፣ አብሮ በአጀንዳነት የሚቀርብ ይመስለኛል። አንዳንድ ተንታኞችም እንደሚሉት በገዢ ፓርቲም ሲገለጽ የነበረውን ጠቅላይ ሚኒስትሩን ጨምሮ በተለያዩ የገዢ ፓርቲ ባለስልጣናት ሲገለጽ የነበረውን ከግምት በማስገባት ከዚህ ድርድር የሚገኘው አንድ የተረጋገጠ ውጤት የኢትዮጵያን የምርጫ ስርዓት የአብላጫ ስርዓት ከሚባለው የተዳቀለ ወደሆነ ስርዓት የተመጣጣኝ ውክልናና የአብላጫ ስርዓት ሁለቱም ያሉበት ማለት ነው መቀየር ሊሆን እንደሚችል ይገመታል። ሌሎች ውጤቶች ምን ሊሆኑ ይችላሉ ከዚህ ድርድር ከዚህ ድርድር ሌሎቹ እስከዛሬ እንግዲህ በምርጫ ስርዓት ውስጥ የተቃዋሚ ፖለቲካ ፓርቲዎች አላሰራ ያሏቸው ህጎችና አሰራሮች አሉ። ለምሳሌ ያህል በምርጫ ጊዜ የጣቢያዎች ያለቅጥ መስፋት በእንቅስቃሴዎቻችን ላይ ችግር ሲፈጥሩብን ነበር። ስለዚህ ከ97 በፊት እንደነበሩት ጣቢያዎች ለምርጫ ምቹ በሆነው ህዝቡ በሚገኝበት አካባቢ ያልተራራቁ እንዲሆኑ ጥረት እናደርጋለን። ቁጥራቸው እንዲቀንስ የምርጫ ጣቢያዎች እንደሚቀንስ ተስፋ ታደርጋላቸው። ይሄን ድርድር ተከትሎ፣ ሌላው ደግሞ ምርጫ እጮች ሲወዳደሩ በየክልሉ ለፓርላማ የሚወዳደሩት እጮቻችን የክልሉን ቋንቋ ካላወቁ መወዳደር አይችሉም። ግን የፓርላማው መግባቢያ ቋንቋ አማርኛ እስከሆነ ድረስ አማርኛ ማወቅ ከቻሉ የክልሉን ቋንቋ ማወቅ ሳይጠበቅባቸው እጩ ተወዳዳሪ እንዲሆኑልን እንጠብቃለን እና ሌሎቹ ግን እንዳልኩ ሰፊ ስለሆነ ጥናት እያደረግን ነው። ሰነድ የሚያስፈልገው ነው። ከሰፊ ዝግጅት አድርገን ለድርድሩ ስንቀርብ ይዛ ነው የምንቀርባቸው። ሌሎችም ጉዳዮች ይኖራሉ። እየገምታል በተቃውሞ እንቅስቃሴ ወቅት በሕዝቡ የተነሱ ጥያቄዎችን መመለስ የድርድሩ አንድ አጀንዳ መሆን እንዳለበት የተናገሩት ደግሞ የመያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ናቸው። ፖሊሲ ጉዳይ አይደለም የህዝብ ጥያቄ ገዢ ፓርቲ ሲሸነፍ መግዛት ሲያቆም ፖሊሲ ይቀየራል። ይሄ ብዙ ችግራችን አይደለም። የሚያጋጩን ነገሮች ህዝቡን የሚያስቸግሩ የህዝብ ጥያቄዎች ግን በምንም አይነት መልኩ መቅረት የለባቸውም ብለን ነው የምናምነው። እኛ እነዚህ የህዝብ ጥያቄዎች ካልተስተናገዱ የአድጋውንም ድርድሩን ካለን እምነት እንደው ጥቂት ካለችን እምነት፣ ባለፈውም እንደገለጽኩት ያለ አደራዳሪ ድርድር እምነትን እንደሚያሳጣና ውጤት እንደማይኖር አስቀምጠናል። ይህንንም አልፈን ደግሞ በተገኘችው የመርፌ ቀዳዳ የቱን የሚያክል ዝሆን የሚያክል ችግር እያለ በተገኘችው የመርፌ ቀዳዳ ደግሞ ሾልከን የህዝብ ጥያቄ እናነሳለን፣ እናቀርባለን ብለን ያለችን ጥቂት ተስፋ የሚያጨልም ነው የሚሆነው ይሄ። ገዢው ፓርቲ ኢህአዴግና አገር አቀፍ ተቃዋሚ ፓርቲዎች በድርድሩ ሊካተቱ ይገባቸዋል የሚሏቸውን አጀንዳዎች ማቅረብ የሚገባቸው በሁለት ሳምንታት ውስጥ ነው። መድረክና ሰማያዊ አሁንም ተሳትፏቸውን እንዳቋረጡ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ባህልና ማህበረሰብ የምሽቱ ቅንብር ባለፈው ሳምንት መገባደጃ በዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ሰው አቶ አሰፋ ጫቦን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦቸው ላይ ያተኮረ ነው። ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ያበቃው መጽሐፉ ሀሳብ ቆስቋሹ ወጣቱ ደራሲ እንዳለጌታ ከበደና ይጠበቅ በነበረው ሌላ መጽሐፉ የህይወት ብርሃን ለማለት ለማየት መብቃትና ሌሎች የድርሰት ጉዳዮች ዙሪያ ከአቶ አሰፋ ጋር ይመሳሰል የነበረው አቶ ዘነበ ወላ ናቸው እንግዶቻችን። ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ወጋቸው እንውሰዳቸው። እውቁ የፖለቲካ ሰው ብዕረኛው እና የህጉ ሰው አሰፋ ጫቦ በቅርቡ ከዚህ ዓለም በሞት ተለይቷል። ሁለት እንግዶቼ እንዳለጌታ ከበደ ከበደና ዘነበ ወላ፣ እስኪ ዜና እረፍቱን ከሰማችሁበት ሁኔታ እንጀምር። እንደ አለጌታ የአቶ አሰፋን ዜና እረፍት የት ሆነህ በምን ሁኔታ ሰማህ? ወደ ቢሮ የሄድኩ ጠዋት ነው። ልክ ሰርቪስ ውስጥ እንደገባው ከስራ ባልደረቦች መካከል አንዷ የሆነችው እየተከታተለች ነበረ ፌስቡክ። በቃ ደነገጠች። ጋሻ ሰፋ ተቧረፈ ብለ ነገረች። በቃ ከዚያ በኋላ ሌሎች በእሱ ጉዳይ ላይ እንወያይ፣ እንግባባ፣ እንጫዋወት የነበርን ልጆች እየተደዋወልን እርግጠኛ ስንሆን ዜናውን መሰራጨት ጀመርም ማለት ነው። ሰኞ ማለዳ ያን ተከትሎ በኢትዮጵያም ኢትዮጵያውያን ባሉበት የትኛውም አካባቢ በብዙ መንገዶች የሚታወቅ ሰው ስራና ህይወቱንም በተለያየ መንገድ የማወቅ የመረዳት እድል የገጠማቸው በማህበራዊ መገናኛ ብዙኃን ሲነጋገሩ ሰንብተዋል። ዘነበ ያንተንም አጋጣሚ እንመልከት እስኪ። አቶ አሰፋ ያረፈበት ሁኔታ እንደምን ባለ ሁኔታ ተረዳ? የት ነበርክ? እኔ የሰማሁት ሰኞ ለሊት ነው። የቅርብ ጓደኛ መካከል አንዱ ጸጋዬ ይባላል። ደወለና ና ሰምታ አለ አለኝ። ምንድን ነው አልኩት። አሰፋ አረፈ አለኝ። በጣም የደነገጥኩት ምክንያቱም፣ እኔ ሀዘን ተለራረበብኝ። እናቴም ሳምንት ነው ካረፈች ፋሲካ ዕለት ቅዳሜ ለእሁድ አጥቢያ ዘጠኝ ሰዓት ነው ከዚህ ዓለም በሞት የተለየችው እና የእሱ ደግሞ ዳግባይ ትንሣኤ ላይ መጣ። በጣም ነው የደነገዝኩት። እና ፌስቡክ ደግሞ አንዳንዴ የሚለቁት መረጃውን እውነትም አይደለም ምንም ምንም ስለሚባል አባቱ ውሸት አድርገዋ እስከ ማለት ነው የደረስኩት። በዛ ሩስ እያለው ልክ ከጸጋዬ ጋር ተነጋግረን ስልኩ ሲዘጋ ከዩናይት ስቴትስ ደግሞ ሌላ ጓደኛዬ እንደዚሁ መርከበኛ ጓደኛ አብረን አንድ ስኳድሮን ላይ ቀንሰን የነበረን ጓደኛ የደወለ ና በእናት የሞት የሰማውን ሀዘን ከነገረኝ በኋላ ያሰፋ መሞት አረዳኝና በቃ እውነት መሆኑን አረጋገጽኝ። በጣም ነው ሾክ ያደረገኝ። ከእሱ ጋር ባለፉት ስድስት ወራት በተከታታይ እንገናኝ ነበር፣ ቴክስትም ያደርግልኛል። በተጨማሪም እዚህ ሁለት ሊያወጣው የሚያስበው መጽሐፍ ስለነበረ መረጃዎች ጠይቀኛል፣ ነግረዋለሁ። እና ትልቅ ማጣት ነው። ምን ብዬ እንደምነግረህ አላውቅ። በደወለልኝ ቁጥር ወደ ድርሰቱ አለም ተመለስ አንተ ደራሲ መሆን ያለብህ ሰው ነህ ነው ያልኩት። የደበበ ሰይፉ ባባል ነው ትዝ የሚለኝ። ደበበ ይላል ደራሲ ደራሲ ከመሆኑ በፊት አንባቢ ነው ደራሲ ደራሲ ከሆነ በኋላም አንባቢ ነው። እድሜ ልኩን የሚያነባል ይላል አሰፋ ጫቦ። እድሜ ልኩን ያነበበ ሰው ነው የሽግግር ወቅት እዚህ አዲስ አበባ ተገናኝተን ስናወራ ዘነበ እንደዚህ አይነት ያለው ይሉታል ጸሐፊ ነው ምናምን ብለው ሲነግሩት እኔም እኮ ድሮ ልጆኜ የሞክር ነበር ምናምን ብሎ ሲለኝ አላመንኩትም። ምክንያቱም በአባቶቻችን ውስጥ ቦክሰኛ ነው ስትለው እኛም ቦክስ አንድ ዙር ነበር የእኛ ሰባት ደቂቃ ነው ምናምን ነገር ብለው ይነጥቋል የአንተን ቦክሰኝነት እና እሱም ጸሐፊ ነኝ ሲለኝ የጻፈበትን ዘመን ጠይቄ ወደ ኋላ እ አስራ ዘጠኝ ሀምሳ ስምንት አካባቢ በአሁኑ አዲስ ዘመኑን በሚያዘጋጅ ጊዜ አንዱ ኮንትሪቢተር አሰፋ ጫቦ ነበረ እና በርካታ አርቲክሎች ሳነበብኩ እዛ ውስጥ ንባቡን አየኝ። ደብዝ ንባብ እኔ በኋላ በአስራ ዘጠኝ ሰማንያዎች ውስጥ ያወቅኳቸው መጽሐፍ እሱ አስራ ዘጠኝ ሀምሳዎች ውስጥ ያውቃቸው ነበር እና በጣም በጣም በስፋት ያነበበ ሰው ነው። በተጨማሪ ደግሞ በእድሜውም ኖሯል። ህይወትን በጣም ኦብዘርቭ የሚያደርግ ሰው ነው። ይህ ሰውዬ ደራሲ ቢሆን በኢትዮጵያ ስልጣኔ ላይ ትልቅ አስተዋጽኦ ያደርጋል። ለብዙዎች ወጣት ጸሐፊዎችም መጽሐፍ እንዴት ይጻፋል እንዲህ ከተኖረ ከተነበበ፣ ከተመረመረ በኋላ እንዴት ይጻፋል ሊያስተምረን የሚችል ነገር ይሰራል ብዬ ስላሰብኩኝ ደጋግሜ ነግረዋለሁ። መጽሐፍ ለደብዳቤ ነግረዋለሁኝ፣ ጋሼ አንተ እኮ ደራሲ ነህ፣ ነፍስህ ወደ ድርሰቱ አለም ነው የሚያደላው የፖለቲካ ሰው ነኝ ብለህ የምታምን ከሆነ እውነት ነው፣ ኖረህበታል። እድለኛም ስለሆንክ ተርፈህ ዛሬ ለዘር በቅተሃል። ስለዚህ ውስጥህ ያለውን ስጠን እያልኩ በተደጋጋሚ ነገረም በደስታ መቀበሉን በቅርብ የእሱን የራሱን ማስታወሻ እንደማነብ ነግሮኝ ነው የተለያየ ነው። ከዛ በኋላ መጽሐፉን አስጠርቶ ምናልባት ይሄ ማስታወሻ ይሁን ወይ የተስፋ ፈለግ ተከታይ ወግ ይሁን አላውቅም። ስለ ህትመት አዲስ አበባ አጣርቼ ልጅ ያለች እመቤት ምትባል እሷን አግኝቼ አድቫይዝ እንዳደርጋት ነገረኝ

ነግራው እንግዲህ ማንስክሪፕቱን ማህደሩን ወይ መጽሐፍ ላክላስ አይላክላስ አላቅም እዚህ ላይ ነው የቆሙት። መልካም እንዳለ ጌታ፣ ወደ አንተ ልምጣ። ይበልጡን ዛሬ የምናተኩረው ስነ ጽሁፍ ስራዎቹ ላይ ነው እና በስነ ጽሁፍ ስራዎቹ የተለየ ስሜት ያሳደረባቸው በራሳቸውም በድርሰቱ አለ የገፉ ስም ያላቸው ወጣት ደራሲያንን የመጎትጎት የመኮርኮር አቅሙን ያሳየበት ባለፈው አመት ለህትመት የበቃ የትዝታ ፈለክ የተሰኘው መጽሐፉ ነው። ይሄ መጽሐፉ እንዲታተም ከ1956 ጀምሮ የተጻፉ ሥራዎቹን ከማሰባሰብ የበኩልህን ከማበርከት አልፎ ሀሳቡም እንዲጠነሰስ ብዙዎችን የኮረኮራ አንድ ጽሁፍህ እጄ ገብቷል። የማይመጣን ነገር መጠበቅ ይላል። እስኪ በአንተው አንደበት እናስተዋወቅ። ያቺ ኩርኮራ፣ ያቺ መነሻ እንዴት መጣች? ካሰፋ ጋር የነበረን እውቅያስ እንዴት ቀሰቀሰ? መስለ አሉላ በጽሁፍ ዓለም ስትሰማራ በተለያየ አጋጣሚ የምትወዳቸው የት እንዳሉ ማወቅ የምትፈልገው ለምን ጠፉ፣ ምን ሆኑ፣ ምን አገኛቸው የምትላቸው ሰዎች ያጋጥመሃል። በአንድ ወቅት በተለያየ ጋዜጣ፣ መጽሔት ላይ አዋጊ፣ መሳጭ፣ አዝናኝ የሆኑ ነገሮችን ሲጽፉ የቆዩ ፣ ሰምተህም አንብበህ የማታውቃቸውን ነገሮች ያልደረስክበትን ዓለም አይተው የመጡ ሰዎች ሲጠፉበት ምን ሆነው ነው የጠፉት ብሎ አለመጠየቅ አስቸጋሪ ይሆናል እና ብዙን ጊዜ ካረፈው በኋላ ነው አንድ ሰው ያለንን አድናቆት ለመግለጽ የምንፈጥ ነው። አሰፋ ጫቦ በህይወት እንዳላውቃለሁ ያኔ ግን አይቼው አላውቅም። እና የገላጭነት የተንታኝነት ችሎታ አለው እሱ ስለ ጨንቻ ሲጽፍ እኔ ራሴ ጨንቻ የተወለድኩ የኖርኩ የነበርኩ ያህል እንዲሰማኝ ማድረግ ይችላል። ተመልከት እንግዲህ ንባብ የበቁ ብዙ መጽሐፍ ያሏቸው ደራሲዎች አሉ። እኔ ግን ጋዜጣ ላይ መጽሔት ላይ በማንበብ ብቻ እንዴት ነው የሰውዬ እያባበለ እያጫወተ የሚወስደኝ? አንድም እንግዳ የሆነ ቃል ሳይጠቀም ቃላትን አክሮባት ሳሰራ ይጽፋል እና የት ነው ያለኸው ብሎ አለመጠየቅ ኃጢአትም ስህተትም መስሎ ተሰማኝ። ደግሞ የሚገርም ነገር ሁሌ በህይወታችን ውስጥ ሳንከፍላቸው የሚያስተምሩን መምህራን አሉ። በጋዜጣ በመገናኛ ብዙኃን በልዩ ልዩ ቦታ አበርክቶታቸው ከፍ ያለ ጋሻ ተፋ ያንን ጽሁፍ ከጻፍኩ በኋላ ሌሎቹም ደግሞ ለእኔም መወደዋለሁ፣ እኔም የት እንደሄደ ማወቅ እፈልጋለሁ የሚል ጥያቄ ይዘው መጡ። ያ ደግሞ ጥሩ ነገር ይዞ መጣ። ያም ምንድን ነው መሰለ? ለካስ ስራዎቼ ቢሰበሰቡ ቢነበቡ የሚፈልጓቸው አሉ ብሎ እንዲያስብ ገፊ ምክንያት ሆነው። ከዛ በኋላ በስልክ የመደዋወል የመጻጻፍ ነገር ነበረን የምፈልገው ርዕሰ ጉዳይ ሁሉ ይጽፍልኝ ነበረ። አሁን ለምሳሌ ያኔ ባህሉ ግርማ ህይወቱና ስራዎች የሚለው መጽሐፍ በምጽፍበት ጊዜ ጋሽ አሰፋ ከአስራ ዘጠኝ ሃምሳዎቹ ጀምሮ በመጽሐፍት ላይ ትንታኔ ይሰጥ ከነበረ ሂሳዊ ድርሳናት ማስነበብ ይችሉ ከነበሩ ሰዎች መካከል አንዱ ከሆነ ባህሉ ግርማ ለአውቀው አይችልም ብዬ ጻፍኩለት። እውነትም የነበራቸውን ትውውቅ ጻፈልኝ እና ያንን ነው ልናጣቸው የማይገቡ ሰዎች አሉ ከነዛ ሰዎች መካከል አንዱ ስለነበረና በህይወት እያለን ይሄ ትውልድ እንደሚወደው ይሄ ትውልድ የእሱን ስራዎች ማንበብ እንደሚፈልግ፣ ይሄ ትውልድ በእሱ አማካኝነት ጨንቻን እንዳወቀ፣ ማካላዊ እስር ቤትን እንደጎበኘ፣ የማናቀውን ዓለም እንደተዋወቀ አብረውት የነበሩት ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ የማሳደር አቅም ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያ ጽሁፍ የተጻፈው። የማይመጣ ነገር መጠበቅ የምትለዋ ምናልባትም ለአድማጮች ሰረቅ አድርገን ማካፈል ያለብን የሀሳብህ መነሻ የሆነች ምንጩ አሰፋ ጫቦ ራሱ ይሁን እንጂ እርሱን ከመጠበቅ ጋርም ተዛምዶ የእርሱን ሁኔታ ለመግለጽም ለጥቅም ውለዋል። እስኪ ፈታ አድርግልን አንተ የዚያ ለሁሉም ውይይቶች መነሻ የሆነ ጽሁፍ ርዕስ ያደረግከው፣ ኋላም ዛሬ ከሆነው ሁኔታ ጋርም የተዛመደ የሚመስለውን ያን ታሪክ ጭብጣ ሲዘን ጋሽ አሰፋ በዝርው እየጻፈ ግን ግጥም እያነበኩ የሚመስሉ ዓረፍተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ተዜለኛል ሀገራችን ተሰርታ አላለቀችም ይላል። እኛ ራሳችን ተሰርተን አላለቅንም ይላል። ተሰርቶ ያለቀ ሰው ምን ማለት ነው? ወለ እንድታስብ ያደርጋል። አንድ ሌላ ግጥም መነሻ የሚሆንህ ነው። ልክ የኛው ደግሞ አንድ መጣጥፉ ላይ ምን ይላል? የኢትዮጵያ ሕዝብ የማይመጣን ነገር የመጠበቅ የረዥም ጊዜ ልምድ አለው፣ የረዥም ጊዜ ታሪክ አለው ይላል። ከባድ ነው የማይመጣን ነገር መጠበቅ የማይመጣን ነገር መጠበቅ ነው ያህል ደግሞ ከባድ ህመም የለም፣ ክፉ ህመም የለም። እሱ እንዲመጣ እንዲገኝ የመፈለግን ነገር ነው። እሱ ይህ ቃል ራሱ ራሱን ይገልጸዋል። በቃ ይመጣል ብለን ጠበቅን። እዚሁ መጽሐፉ ላይ ራሱ ለልጆቼ አባት የሚሆነውን ወይም መሆን የሚገባውን አልሆንኩም ይጸጽሰኛል ሲል የቆየው ሰው ከነ ጸጸቱ ከነ ምኞቱ አጣ ነው። ህልም ባየው ቁጥር ሰበበ ባ ቁጥር የኢትዮጵያ መሬት የኢትዮጵያውያን ፊት ብቻ ነው የሚታየኝ። ስለቆየ ሰው ሳይመጣ እንደጠበቅ ነው አጣ ነው እና አንዳንዴ አንድ ልትስማማበት የማትችል ሀሳብ የሚጽፉ ሰዎች በሚገርም መንገድ ደግሞ ጥሩ በሆነ አገላለጽ አሳምነው ይዘው የሚሄዱ አሉ። ያቺ ቃል ከሱ የተወሰደች ነበረች። መልካም እንዳለ ጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለህ፣ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረ ሰው መሆኑን ከራሱ ቤት ጋርም ያገናኘው ይመስላል። ታዲያ ቅድም ያነሳ አሁን የጠቀስከውን ይሄ የምኖረው አሜሪካ፣ ሕልሜ ግን ኢትዮጵያ ነው። በዚያ ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ። አሜሪካ ከመጣሁ ሀያ አምስት አመት ቢኖር ያለሁ ውሃውን ጠጥቻለሁ፣ ምግባቸውን በልቻለሁ ዝን ምሳ ኢትዮጵያ ነው ማየው ከሚመጡት ነገሮች አንዱ ጨንቻ ነው ገሞ ነው የሚመጣው ምክንያቱም ያ የተወለድኩበት ያደግኩበት እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል በጠቅላላው የሚመጣ ዞሬ አይቸዋለሁ አንዳንድ ጊዜ ኩርሙክ ያየሁት ዘፈን አንዳንድ ጊዜ አደንጌ ያየሁት ሌላ ጊዜ ለሁለት አመት በአመት እየሄድኩ ብቻ የነበረው ውድውድ የጢስ አባይ እና በአጭሩ ኢትዮጵያ ነው የሚስ። በተለይ የሄድኩባቸው የደረስኩባቸው ቦታዎች እናዴ ቁልቅ ብሎ ይመጣሉ። ቄንቻ ደስፖ ይታያል። ወይ ባለፈው ሳምንት ማብቂያ ላይ ከዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አቶ አሰፋ ጫቦን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦአቸው ዙሪያ ባህልና ማኅበረሰብ የጀመረው ውይይት ሳምንት ይቀጥላል። ለአሁኑ ያሉላን እንግዶች ደራሲያኑን እንዳለጌታ ከበደንና አቶ ዘነበ ወላን እናመሰግናለን። የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩና የመጨረሻው ቅንብር ነው። አዘጋጅና አቅራቢ ሰሎሞን አባተ ባለፈው ቅዳሜ ሚያዝያ 14 2009 ዓ.ም የዓለም ከተሞች ጎዳናዎችና አደባባዮች በግዙፍ የሳይንቲስቶችና ደጋፊዎቻቸው ሰልፎች ተሞልተው ውለዋል። ሰልፍ ተብሎ እንዲህ በጠቢባን የታሰበ የተዘጋጀና የተካሄደ የመጀመሪያው ሰልፍ ነበር። ከስድስት መቶ በላይ ከተሞች ናቸው፣ በዓለም ዙሪያ ተመሳሳይ መልእክት ያላቸው ድምፆች የተሰሙባቸው መፈክሮች የተነበቡባቸው የመንግስታት ፖሊሲዎች እንዲያው በርእዮተ ዓለማዊ መነሳሳት ሳይሆን የተጨበጡ የምርምር ማስረጃዎችን ተመርኩዘው ይነደፉ ይውጡ። ዕለቱ የእናት መሬት ቀን ተብሎ በዓለም አቀፍ ደረጃ የሚከበር ዕለት ነው በየዓመቱ። የሳይንቲስቶቹ ንቅናቄ ተጀመረ እንጂ የዚያን ዕለት ውጥንና ድግስ ብቻ አልነበረም። ለመጪዎቹ ሳምንታት ጠቢባኑ ምን ያስባሉ? የአሜሪካ ጂኦፊዚካል ህብረት ሐሳብ አቅርቧል። ባልደረባይ ስቲቭ ባራጎና የኅብረቱን ዋና ዳይሬክተር ክሪስ ማከንቲን አነጋግሮ ነበር ዋ የመጀመሪያው ሳምንት ስለ ሳይንስና በህብረተሰቡ ላይ ስላለው ጫናና ትርጉም የምንነጋገርበት ነው። በሁለተኛው ሳምንት ለፖሊሲ አውጪዎችና ለጓደኞቻችን ፖስት ካርዶችን የምንልክበትና እነርሱም እንዲጽፉ የምንጠይቅበት ነው። ሶስተኛው ሳምንት ተወካዮች ምክር ቤት ኮንግረስ፣ ፓርላማ ውስጥ ያሉ እንደራሴዎቻችን ለሳይንስ ምርምር የሚመደበውን በጀት እንዲደግፉ ጥሪ የምናስተላልፍበት ነው። ከሳይንቲስቶቹ በተጨማሪ ዩናይትድ ስቴትስ ውስጥ በተካሄዱት የሳይንስ ሰልፎች ላይ አጋር የሆኑ 260 የሙያ ማኅበራት፣ አብያተ መዘክር፣ የአካባቢ ደህንነት ተሟጋች ቡድኖች ተሰልፈዋል። እነዚህ ቡድኖች አባሎቻቸው በየማኅበረሰቦቻቸው ውስጥ የቅስቀሳና የማደራጀት ሥራዎችን እንዲያከናውኑ፣ በፖለቲካ ተወካዮቻቸው ላይ ግፊት እንዲያሳድሩ፣ ድምፆቻቸውን ከፍ አድርገው እንዲጮኹ ጥሪዎችን እያስተላለፉ ናቸው በስጉ ሳይንቲስቶች ኅብረት ውስጥ የሳይንስና ዲሞክራሲ ማዕከል ኃላፊ አንድሮ ሮዘንበርግ ትግሉ ቀጣይና ተከታታይ መሆን እንዳለበት ያምናሉ ይመክራሉም ሰልፎቹ ኃይልን ለማሰባሰብና መናገር የሚፈልግ ግዙፍ ማኅበረሰብ እንዳለ ለመገንዘብ ጉዳይ አስፈላጊ ቢሆኑም ይበልጥ አስፈላጊው ጉዳይ ንግግሩ ሳይቋረጥ መቀጠል ያለበት መሆኑ ነው። በዩናይትድ ስቴትስ ያለፈው ምርጫ ከተካሄደው ወዲህ ባለፉት ስድስት ወራት ውስጥ የሰጉ ሳይንቲስቶች ኅብረትን የንግግርና የውይይት መረብ ሦስት ሺህ ተጨማሪ ሳይንቲስቶች ተቀላቅለዋል። አሁን በንቃትና በተከታታይ እየተሳተፉ ያሉት ተመራማሪዎች ቁጥር ሮዘንበርግ እንደሚሉት 20 ሺህ ደርሷል። በዩናይትድ ስቴትስ ዛሬ ብዙ መነቃቃት አለ። ሰዎች ምን ማድረግ እንደሚችሉ ማወቅ ይፈልጋሉ። በየቤተ ሙከራው ውስጥ ተደብቆ ነገሮችን ይስተካከላሉ ብሎ ማሰብ አሁን ባለው ሁኔታ በቂ አለመሆኑን የሳይንሱ ማህበረሰብ አባላት እየተገነዘቡ ናቸው። አንዳንዶች ሳይንቲስቶች እንዲያውም ከየቤተ ሙከራው እየወጡ አደባባይ መዋልና ድምፃቸውን ማሰማት ብቻ ሳይሆን የፖለቲካውን መዘውር ራሱን ለመጨበጥም እየተንደረደሩ ይመስላሉ። በዚህ በያዝነው የአውሮፓ ዓመት በ2017 የመጀመሪያ ሦስት ወራት ውስጥ ብቻ ወደ አምስት ሺህ የሚሆኑ አሜሪካውያን ሳይንቲስቶች ለየፖለቲካ ምህዳራቸው አመራርና እስከ ከፍተኛውም የአገር ግዛት የሥልጣን እርከን ለመወዳደር እንደሚፈልጉና እየተዘጋጁም መሆናቸውን አስታውቀዋል። ይህ እኮ እጅግ ተስፋ ሰንቀን ተንብየን ከነበረው ቁጥር በአምስት እጥፍ የበለጠ ነው። ሾነሲ ኖተን ስሪ ዋን ፎር አክሽን የሚባለው ተመራማሪዎች ለፖለቲካ ሥልጣን እንዲወዳደሩ የሚገፋፋው ቡድን መሥራች ናቸው። የቅዳሜዎቹ የሳይንስ ሰልፎች በሳይንሳዊና በምርምሩ ማኅበረሰቦች ውስጥ ለተራዘመ ጊዜ ሲቀጣጠልና ስር ሲሰድ የቆየው ስጋት ትኩሳትና ቁርጠት ነው እየተባለ ነው። ገንፍሎ የወጣ የውስጥ ጭንቀት የውስጥ ቁጣ መገለጫ፣ የአየር ንብረት ለውጥን የሚመለከቱ ፖሊሲዎችን ለማውጣት ሥርዓተ ትምህርት ለመንደፍና ሌሎችም በርከት ያሉ ክንዋኔዎችን ለመምራት እኮ ተጨባጭነት ካለው የሳይንስ ማስረጃ ይልቅ የአመለካከትና የርዕዮተ ዓለም አካሄድ ተቀባይነት እያገኘና መሠረትም እየሆነ መጥቷል፣ ይላሉ ኖትን ይሄ በትረምፕ አስተዳደር የተጀመረ ነገር አይደለም። እንዲህ አይነቱ አዝማሚያ ነው ቁጥራቸው እየበዛ የመጣ ሳይንቲስቶች ይበቃል፣ ሌላ በትህትና የተሞላ ደብዳቤ እየጻፍኩ መቀጠል አልችልም፣ መነሳትና ይበልጥ መንቀሳቀስ እና መሳተፍ አለብኝ እንዲሉ እየገፋቸው ያለው የትሪ ዋን ፎር መስራች ኖተን የፖለቲካ ሜዳ እንዲህ የተደላደለ እንዳልሆነ ያውቁታል። ዘው ብሎ ገብቶ ሳይንቲስት ነኝ ምረጡኝ ብሎ ማሸነፍ እንደሌለ በራሳቸው ሕይወት ያውቁታል። አንዴ ለተወካዮች ምክር ቤት እንደራሴነት ተወዳድረው እኮ አልተሳካላቸውም። ተስፋ ግን አይቆርጡም። አሁን ለሁለተኛ ጊዜ ለመወዳደር እየተዘጋጁ ናቸው። ለሳይንስ በሚደረገው ሰልፍ እኮ እንደራሱ እንደ ሳይንስ ለውጥና ስኬትም አዝጋሚ ነው ግን አይቀርም። በነገራችን ላይ ዛሬ ብዙውን ሰው ብዙውን ሳይንቲስት እንዲህ የናጠው የትራምፕ አስተዳደር ለተመራማሪዎቹ የእማኝነት ጩኸቶች ጆሮ ዳባ ልበስ ብሎ ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ እምብዛም የበረታ ትኩረት አለመስጠቱ ይመስላል። የአየር ንብረት ለውጥን በሚመለከት ፕሬዚዳንቱ በግልጽ ተናግረዋል። በዚህ ጉዳይ ላይ ከአሁን በኋላ ቤሳቤስቲን አናወጣም፣ አለቀ። የዋይት ሃውስ የሥራ አመራርና የበጀት ቢሮ ኃላፊ ማይክ መልቨኒ ናቸው የፕሬዚደንቱን አቋም ቁርጥ አድርገው የተናገሩት። አድማጮች ስርጭታችንን ለማጠናቀቅ አንድ ሁለት ደቂቃዎች ያሉን አጫጭር የማጠቃለያ ዜናዎችን እናሰማበታለን። ኬንያና ኢትዮጵያ አልሸባብ የሚያካሂደውን ድንበር ዝልል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ሲቪሎች ላይ እላፊ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የርዳታ አገልግሎቶች የውስጣቸው ዘገባ ተናግረዋል። በአሜሪካ ድምጽ ሬዲዮ ባለው የሶማሊኛ አገልግሎት እጅ የገባው ዘገባ ኬንያ ከአቻምና አንስታ በሶማሌ ጌዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዱን ይገልጻል። የኬንያ የዱር አራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ በማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው። እዚህ ዋሽንግተን ዲሲ አካባቢ በተለይም በሬጋንና በዳላስ አውሮፕላን ማረፊያዎች በሚገኙ የተለያዩ ክፍሎች የሚሰሩ የጉልበት ሰራተኞች ከአመት በላይ የጀመሩትን የመብት ጥያቄ ዛሬም ሰላማዊ ሰልፍ በማድረግ ቀጥለውበታል። በመጪ ሳምንት ሮብ የሚውለውን የዓለም የፕረስ ነጻነት ዕለትን ለማክበር ሰዎች ከዓለም ዙሪያ ወደ ጃካርታ ኢንዶኔዥያ የሚጓዙ ሲሆን በእለቱ እውቅና እንዲያገኙ ከተመረጡት መካከል አንዱ የሆነው ኤርትራዊ ጋዜጠኛ ግን ለመገኘት አይችልም። ለ16 ዓመታት ያህል በህቡ እስር ቤት እየማቀቀ ነው። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከቱርክ 500 ሺ ዶላር ከሩሲያ ጥቅሞች ደግሞ በ10 ሺዎች ዶላር የሚቆጠር ገንዘብ ተቀብለዋል። የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈው ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኝ ፍስሀየንን ከአቀነባባሪው ከንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ 띵띵 <목소리도>